ሩሲያ ስር የተለቀቁት አሜሪካውያን ትናንት ሐሙስ ምሽት ዩናይትድ ስቴትስ የገቡ ሲሆን ፕሬዚደንት ባይደንና ቤተሰቦቻቸው በደስታ አቀባበል አድርገውላቸዋል። አሜሪካውያኑን ጨምሮ በጠቅላላው በሩሲያ ታግተው የቆዩ 16 እስረኞችን ለመልቀቅ ያበቃው የእስረኞች ልውውጥ ስምምነት በብዙ አጋሮች ትብብር ብርቱ የዲፕሎማሲ ጥረት ተደርጎ የተገኘ መሆኑን ተመልክተዋል። ሩሲያ በእስረኛ ልውውጡ ስምንት እስረኞች ተለቅቀውላታል። ቆንጅታዬ፣ ጄሲካ ጃሬትና አኔልያም ስኮት ያጠናቀሩትን ዘገባ አጣምራ በመቀጠል ታሰማናለች። ለረጅም ጊዜ ሲጠበቅ የቆየው ቀን ደርሶ ሶስቱ አሜሪካውያን ከዋሽንግተን ወጣ ብሎ በሚገኘው ጆይንት ቤዝ አንድሮስ የአውሮፕላን ማረፊያ ሲደርሱ ፕሬዚደንት ጆ ባይደን ምክትል ፕሬዚደንት ካመላ ሃሪስ እና ቤተሰቦቻቸው ተቀብለዋቸዋል የዋል ስትሪት ጀርናል ጋዜጣ ዘጋቢው ኢቫን ገርሽኮቪች የአሜሪካ ድምፅ እህት ተቋም የሆነው የራዲዮ ፍሪ ዩሮፕ ራዲዮ ሊበርቲ ጋዜጠኛዋ አልሱ ኩርማሴቫ እና የዩናይትድ ስቴትስ የቀድሞ የባህር ኃይል ልዩ ኃይል ማሪን መኮንን ፖል ዌለንን ጨምሮ በሩሲያ ታስረው የቆዩት በአጠቃላይ አስራ ስድስት የፖለቲካ እስረኞች በአያሌ አጋሮች ከፍተኛ ትብብር በተደረገ ታሪካዊ የእስረኛ ልውውጥ ስምምነት ሊለቀቁ በቅተዋል። በልዋጩ በክሬምሊን ጥያቄ ስምንት ሰዎች ተለቀዋል። ይህ ከቀዝቃዛው ጦርነት ወዲህ የተደረገ ከፍተኛው የእስረኞች ልውውጥ ስምምነት መሆኑ ተጠቁሟል። በእስረኛ ልውውጡ ከሩሲያ ከተለቀቁት መካከል አምስቱ ጀርመናውያንና ሰባቱ የራሷ የሩሲያ ዜጎች መሆናቸው ነው የተመለከተው። ለሩሲያ የተለቀቁላት ደግሞ ዩናይትድ ስቴትስ፣ ጀርመን፣ ፖላንድ፣ ኖርዌይ እና ስሎቬኒያ ውስጥ በስር ላይ የቆዩ ናቸው። ፕሬዚደንት ጆ ባይደን ከሩሲያ እስር ለመለቀቅ ከበቁት አሜሪካውያን ቤተሰቦች ጋር ሆነው በሰጡት ቃል እንዲህ ብለዋል። እነው ዛሬ ፖልን፣ ኢቫንን፣ አልሱንና ቪላድሚርን እያመጣንን። ሦስቱ አሜሪካውያን ናቸው አንደኛው የአሜሪካ ሕጋዊ የመኖሪያ ፍቃድ ግሪን ካርድ ያለው ነው። አራቱንም ሩሲያ ያለአግባብ አስራ ቆይታችኋለች። የእስረኛ ልውውጡ በጠንካራ የዲፕሎማሲ ጥበብ በአጋሮች ከፍተኛ ትብብር የተገኘ ውጤት መሆኑን ፕሬዝደንት ባይደን ገልጸዋል። ይህን ለማሳካት በርካታ ሀገሮች ረድተዋል። አስቸጋሪና ውስብስብ በሆነው ድርድር እንዲሳተፉ ጠይቄያቸው ተሳትፈዋል። ስለዚህም በግሌ ሁሉንም በድጋሚ አመሰግናችኋለሁ። ቭላዲሚር ካራሙርዛ የዋሽንግተን ፖስት ጋዜጣ አምደኛ ሲሆን ፖለቲከኛውና የታሪክ ምሁሩ እንደ አውሮፓውያን የዘመን አቆጣጠር ከሚያዝያ ወር 2022 ጀምሮ ሩሲያ ውስጥ ታስሮ የቆየ መሆኑ ተመልክቷል። በሩሲያ እስር ቤት 500 ቀናት ያህል ያሳለፈው የዎል ስትሪት ጆርናል ጋዜጠኛው ገርሾቪች መለቀቅ ዜናል። የኒውዮርክ የዜና ክፍል ባልደረቦቹ በከፍተኛ ሆታ ደስታቸውን የገለጹ ሲሆን በፕራግ የአልሶ ኩርማሴቫ ባልደረቦችም በተመሳሳይ ደስታቸውን ገልጸዋል። አልሱ የአሜሪካ ድምፅ እህት ተቋሚ ሆነው የነፃ አውሮፓ ሬዲዮና የነፃ ራዲዮ በምሕፃር አርኤፍ አርኤል የፕራግ ቢሮ አዘጋጅ ስትሆን በሩሲያ እስር ቤት ለአስር ወራት ያህል ታስራለች። የተቋሙ ባልደረባ የሆነው ባለቤቷ ፓቨል ቡተሪን ቤተሰቧ ስላሳለፈው ጭንቅና በመለቀቋ የተሰማውን እንዲህ ሲል ገልጸዋል። አሁን እጅግ በጣም ስሜታዊ ነን። አሁንም እውነት ነው ሆነልን እያልን ነን። ዋይት ሀውስ ኦቫል ኦፊስ ውስጥ ፕሬዚዳንት ባይደን ጎን ቆሜ ያልሱንን ድምፅ መስማት ለእኔ እጅግ ልዩ ስሜት ፈጥሮብኛል። እጅግ በጣም ከባድ ዓመት ነበር ያሳለፍ ነው። ሩሲያ ነፃውን ተቋም የማይፈለግ የባዕዳን ወኪል በማለት ፈርጀዋለች። በሀገሪቱ ሕግ ከበድላለ ህጋዊ እርምጃ የሚዳርግ ሲሆን የተቋሙ የውጭ ጉዳይ ኃላፊ ዳያን ዘሌኒ እንዲህ ሲሉ አስረድተዋል። የእኛ ተቋም ተቀጣሪ ለሆኑ ለበርካታ ጋዜጠኞች እጅግ አደገኛ ነው። እውነቱን ለመናገር ሁል ጊዜም ሕይወታቸውን ላደጋ አጋልጠው ግንባር ላይ የተሰለፉ ሰዎች ናቸው ብለዋል። ዳያን ዘለኒ ከሩሲያ እስር ቤት ተለቀው ለሀገራቸው የበቁት አሜሪካውያን ከቤተሰቦቻቸው ጋር ሆነው ከሚዲያው ዓይን ዞር ብለው ጊዜ እንዲያሳልፉ ብሎም ዳግም የነጻነት ህይወታቸውን እንዲለማመዱ የሚጠቅማቸውን ድጋፍ ያገኙ ዘንድ እንዲሁም የጤና ምርመራ እንዲደረግላቸው ቴክሳስ ወደሚገኝ ተቋም መጓዛቸው ተዘግበዋል።